ቅዳሴ ሃለ እግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ዓርብ ብርክት አንቲ እማንስት ወብሩክ ፍሬ ከርስኪ ኦ ማርያም ድንግል ወላዲተ አምላክ ዘይን መለሩክስ ሰረቀ ለነ እምኔኪ ፀሐየ ጽድቅ ወአቅረበነ ታይተ ክነፊሁ እስመ ውእቱ ፈጠረነ ሳሊ ለነ ቅድስት